ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ አላስክ ጋር የተካሄደ ቃለምልልስ በዕለቱ አብይ ርዕስ ይዘናል። የዞን ዘጠኝ አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ባደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። በዚህም ላይ በዜና መጽሔት ክፍል ጊዜ ተጨማሪ ዘገባ ይኖረናል። ከዋና ዋናዎቹ ዜናዎች መካከል የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የአፍሪካ ጉብኝታቸውን ዛሬ በኬንያ ጀምረዋል የሚሉ ይገኙባቸዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ጤና ስትልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ህዳር 15 2008 ዓ ም አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪያችን ንጉሡ ታምሩ ነው። እስከ ምሽቱ አራት ሰዓት አብረውን ያመሻሉ። በቅድሚያ ግን የሰዓቱን የዓለም ዜና ነው። የሮማው ርዕሰ ሊቀነ ጳጳሳት አቡነ ፍራንሲስ በአፍሪቃ የሚያደርጉትን የመጀመሪያ ይፋ ጉብኝት ዛሬ ጀመሩ። ዛሬ በኬንያ የተጀመረው የአቡኑ ጉብኝት ወደ ኡጋንዳ እና ማዕከላዊ አፍሪካ ሪፓብሊክም ይወስዳቸዋል ተብሏል። አቡነ ፍራንሲስ አሁን ማምሻውን ናይሮቢ ከገቡ በኋላ በቤተ መንግስቱ ውስጥ ከፕሬዚዳንት ኡሁሩ ኬንያታና ከዲፕሎማቶች ጋር እንደሚገናኙ ተገልጧል። በማግስቱ ነገ በኬንያ ዋና ከተማ በሚገኘው የቫቲካን ዲፕሎማሲያዊ ሚሽን ከተለያዩ የሃይማኖት መሪዎች ጋር ተገናኝተው ይነጋግራሉ። ከዚያም ከቀትር በኋላ በናይሮቢ ዩኒቨርሲቲ ውስጥ የሚደረገውን ሥራ ተጸሎት ይመራሉ። አርብ ህዳር 17 2008 ዋና ከተማዋ ናይሮቢ የሚገኘውን ካንጊሜ እየተባለ የሚጠራውን የድሆች መኖሪያ ሰፈርና ወጣቶችን ከሳራኒ ስቴዲየም ውስጥ ይጎበኛሉ ተብሏል። አቡነ ፍራንሲስ ቀጥሎ ወደ ኡጋንዳ አምርተው የክርስቲያን ሰማዕታትን ቅዱስ ስፍራና መስጊድ፣ በማዕከላዊ አፍሪካ ሪፐብሊክ ደግሞ አንድ የስደተኞች ካምፕ ይጎበኛሉ። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ የሶስት አፍሪካ ሀገሮች ጉብኝታቸው ወቅት በአየር ንብረት ለውጥ ክፉኛ የሚጎዱት በማደግ ላይ ያሉ አገሮች መሆናቸውን አበክረው ያስረዳሉ ተብሎ ይጠበቃል። በሃይማኖት ቡድኖች መካከል የሚካሄዱ ግጭቶች ጉዳይም በአቡኑ ጉብኝት ወቅት ውይይት ከሚደረግባቸው መካከል ይሆናሉ። በዜና መጽሄታችን የአቡኑን ጉብኝት የተመለከተ ዘገባም ይኖረናል። የተባበሩት መንግስታት ድርጅት ደቡባዊ ሊቢያ ውስጥ በሚገኙ ሁለት ጎሳዎች መካከል የተደረሰውን የሰላም ስምምነት አወድሶ ወደ ብሔራዊ እርቅ እንዲያመሩም አሳሰበ። በ ቴቡ ጎሳዎች መካከል ኡባሪ ውስጥ የተደረሰውን ይህን ስምምነት የሸመገለችው ቃታር ስትሆን መንግስታዊ ዜና አውታር እንደዘገበው ስምምነቱ ቋሚ የተኩስ አቁም ሙል እንደሚያካትትና ከቤት ንብረታቸው የተፈናቀሉም እንዲመለሱ እድል የሚሰጥ ነው። ሁለቱ ወገኖች በጋራ ያወሱት መግለጫ እንዳሳሰበውም ሊቢያውያን በሙሉ አገራቸውን መገንባት ይችሉ ዘንድ እርቀ ሰላም አውርደው በትብብር መስራት ይጠበቅባቸዋል። ቱኒዚያ ውስጥ ትናንት ማክሰኞ ለደረሰው እና አስራ ሁለት ሰዎች ለሞቱበት የኦቶቡስ ውስጥ ፍንዳታ እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ኃላፊነት ወሰደ። አደጋው የደረሰው የፕሬዝዳንታዊ ዘብ አባላት ይጓዙበት በነበረው ኦቶቡስ ላይ በተቃጣ ጥቃት ነው። በማኅበራዊ ድረገጽ ላይ ዛሬ ረቡዕ የወጣ መግለጫ እንዳመለከተው ከሆነ ራስን እስላማዊ መንግስት ብሎ የሚጠራ ቡድንና አንድ አቡ አብደላህ አልቱኒዝ በመባል የሚጠራ ነውጠኛ ናቸው ጥቃቱን ያካሄዱት። አውቶቡሱ በመሀል የቱኒዚያ ከተማ ቱኒዝ ውስጥ በመጓዝ ላይ እንደነበር ታውቋል። አደጋው በደረሰበት ጊዜ የአገር ውስጥ አስተዳደር ሚኒስትሩ እንደገለጡት ከሆነ የ13 ሰዎች አስከሬን መንገድ ላይ የተገኘ ሲሆን የጥቃቱ አድራሽ አማጽያኑ ሳይሆን እንዳልቀረ ተገምቷል። ለማንኛውም ግን ምርመራ እየተካሄደ እንደሆነም ታውቋል። ይህ በእንዲህ እንዳለ የቱኒዚያው ፕሬዚዳንት ቤዢ ካይድ ኢሴቢሴ ህዝቡ የሰዓት ላፊውንና ማስጠንቀቂያዎችን እንዲያከብር አሳስበዋል። ፕሬዚዳንቱ ይህን ያሳሰቡት በአለፈው ማክሰኞ በትናንት ማለት ነው ከደረሰውና ለአስራ ሁለት ሰዎች ሞት ምክንያት የሆነውን የአውቶቡስ ውስጥ ፍንዳታ ተከትሎ ነው። ቻይና በአፍሪቃ የምትመድበው መዋል ንዋይ በያዝ ነው የአውሮፓውያኑ አመት የመጀመሪያ አጋማሽ አርባ በመቶ አሽቆልቁሏል ሲል የአገሪቱ ንግድ ሚኒስቴር በይፋ ማስታወቁ ጉምጉምታ ፈጥሯል። አንዳንዶች የዚህ መዋል ነዋይ ፍሰት በዚህ ደረጃ ማሽቆልቆል የሚያመለክተው የአገሪቱ የምጣኔ ሀብት አቅም መዳከሙን ነው ሲሉ ሌሎች ከቤጂንግ የውጭ መዋለ ንዋይ ምደባ ፖሊሲ መቀየር ጋር ያገናኙታል። የሳይባል ዳጋ ፑስታ ያቀናበረውን ዘገባ ሰልሞን ክፍሌ ይዞታል። የቤጂንግ የውጭ ኢንቨስትመንት ትልም እየተለወጠ ከሆነ የፊታችን ህዳር 24ና 25 ጆሐንስበርግ ውስጥ በሚካሄደው የቻይና አፍሪካ ትብብር መድረክ ላይ ንግግር ሲያደርጉ የሚያስታውቁት ፕሬዚደንቱ ይ ጂንፒንግ ይሆናሉ ተብሏል። ተንታኞች ምዕራባውያን ሀገሮችስ ባለፉት ቅርብ ዓመታት በቻይና የተነጠቁትን ከአፍሪካ ጋር መናገዱን መልሰው ለመያዝ ይሞክራሉ ወይ ሲሉ ይጠይቃሉ። ግርሃም ሮቢንሰን ዋና ጽሕፈት ቤቱን በለንደን ያደረገው የግንባታ ሥራዎች ምክር ሰጪ አገልግሎት ዳይሬክተር ናቸው። ቻይና በአፍሪካ ያላት ፍላጎት እየተቀየረ ነው የሚሉት ሮቢንሰን፣ ቀድሞ መዋለ ንዋይ በአብዛኛው ትመድብ የነበረው በተፈጥሮ ሀብት ምንጮች ላይ ሲሆን አሁን ግን ፍላጎቷ የውጭ የቀጥታ መዋለንዋይ ምደባ ላይ ሳይሆን በቴክኖሎጂና የፈጠራ ግኝቶች ላይ ሆኗል ሲሉ ያስረዳሉ። ቻይና በአፍሪካ የምትመድበው መዋለንዋይ በዚህ ደረጃ ያሽቆለቆለውም የሀገሪቱ ምጣኔ ሀብት መዳከም ውጤት ነው ሲሉ ተንታኞች ያስረዳሉ። አንዱ ቀላልና ግልጽ ሀቅም ቻይና በአፍሪካ የሚመረቱ ንጥረ ነገሮችን ጨምሮ ለተፈጥሮ ምንጮች የነበራት ፍላጎት ከቀድሞው ይልቅ በአሁኑ ጊዜ በእጅጉ አነስተኛ መሆኑ እንደሆነ ያብራራሉ። የቻይና በውጭ የቀጥታ መዋለ ንዋይ ምደባ የቀነሰው ደግሞ ዋናው የኢንቨስትመንት ዘርፏ በማዕድንና በነዳጅ ዘይት ላይ መሆኑንና የነኚህ ዋጋ ደግሞ በእጅጉ መውረድ መሆኑን የቻይና አፍሪካ ጥናት ተቋም ዳይሬክተሯ ዴቦራ ብሮቲንጋንና በጆንስ ሆፕኪንስ ዩኒቨርሲቲ የዓለም አቀፍ ፖለቲካ ኢኮኖሚ መምህር በርናርድ ሽዋርዝ አስረድተዋል። የማዕድንና የነዳጅ ዘይት ዋጋ ወደፊት እስኪጨምር ለጊዜው የቀነሰው የቻይና በአፍሪካ መዋለ ነዋይ ምደባም ምናልባት እንደገና ሊስተካከል ይችላል ሲሉ ተንታኞቹ ያስረዳሉ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን የዛሬ የዓለም ዜና ነው። ቱርክ የሩሲያን ጦር አውሮፕላን መታ መጣሏ የታቀደ የትንኮሳ ተግባር ይመስላል። ሆኖም ሩሲያ ከቱርክ ጋር ጦርነት አትገባም ይላሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በደረሰው ድንገት ምክንያት ግን ሩሲያ ከቱርክ ጋር ያላትን ግንኙነት ትመረምራለች ሲሉም አስታውቀዋል። ሰርጌ ላቭሮቭ በዚሁ ምክንያት ዛሬ በቱርክ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ከቱርክ አቻቸው ጋር ተነጋግረው ግን በቀጣዮቹ ቀናት ተገናኝተው ለመነጋገር ተስማምተዋል ተብሏል። የቱርክ ጠቅላይ ሚኒስትር አህሜት ዳውትግሎ ለምክር ቤት አባላት ሲናገሩ አገራቸው ከጎረቤትና ወዳጅ ሩሲያ ጋር ያላትን ግንኙነት የማሻከር ምንም አይነት ፍላጎት የላትም ብለዋል። የቱርክ ተዋጊ ጀቶች የሩሲያውን ጦር አውሮፕላን መጥተው የጣሉት ከጸጥታ ጥበቃ ጋር በተያያዘ እንጂ ትንኮሳ አይደለም፣ ከሩሲያ ጋር ሁኔታው እንዲባባስም አንፈልግም ሲሉ ፕሬዚዳንቱ ሬሲፕ ታይፕ ኤርዶጋን በበኩላቸው አስረድተዋል። የተመታው የሩሲያ አውሮፕላን ሶሪያ ግዛት ውስጥ ቢወድቅም ተተኮሰበት ግን ቱርክ አየር ክልል ውስጥ እያለ ነው ሲሉ ፕሬዚዳንት ኤርዶጋን አብራርተዋል። ሞስኮ ግን አውሮፕላኗ ፈጽሞ ከሶሪያ ውጪ አልበረረም ስትል ትከራከራለች። በእስራኤልና በፍልስጤማውያን መካከል የሚካሄደው አመፅ ከቁጥጥር ውጪ ሊሆን እንደሚችል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። ኬሪ ይህን ማስጠንቀቂያ ያሰሙት ወደ ክልሉ ዲፕሎማሲያዊ ጉዞ ካደረጉና ከሁለቱ ወገን መሪዎች ጋር ከተነጋገሩ በኋላ ነው። እስራኤልና ፍልስጤማውያን በመካከላቸው ያለውን ውጥረት ለማርገብ አንዳች እርምጃ እንዲወስዱ ዩናይትድ ስቴትስ አበረታታ እንደነበር ኬኔ ኬሪ አስታውሰው፣ ይህ ጥረት ወደ እውነተኛና ተጨባጭ ሰላም እንዲመጣም ትፈልጋለች ነው ያሉት። ካለፈው መስከረም ወር ወደዚህ ሁለቱም ወገኖች ተከታታይ ግጭትና አመፅ ሲያካሂዱ እንደነበር በዚህም አስራ ዘጠኝ እስራኤላውያንና አንድ አሜሪካዊ ተማሪ መገደላቸው ይታወቃል። በፍልስጤናውያኑ በኩልም ቢያንስ ሰማኒያ ዘጠኝ የሚሆኑት በዚሁ ግጭት መሞታቸው ተገልጧል። በመጨረሻም ዩክራይን የአየር ክልሏ ለሩሲያ አውሮፕላኖች የተከለከለ መሆኑንና የተፈጥሮ ጋዝ ወደ ውጭ ሀገር የሚልከው ጋዝፕሮም ከእንግዲህ መልአኩን እንደሚያቋርጥ በመግለጡ ዩክራይንም ግዢውን እንደምታቆም አስታወቀች። አፍቃሬ ምዕራባውያን የሆኑት ጠቅላይ ሚኒስትር አርሴኒቭ ይሴኒዮክ ናቸው ይህን ዛሬ ይፋ ያደረጉት። ጠቅላይ ሚኒስትሩ ዛሬ ረቡዕ በተካሄደ ስብሰባ ላይ ሲናገሩ እርምጃው የተወሰደው በብሔራዊ ደህንነት ጉዳይ የተነሳ መሆኑንና ሩሲያም ባላት የተንኳሽነት ጠባይ ነው ብለዋል። ባለፈው ወር ዩክራይን የሩሲያ አውሮፕላኖች አገሯ ላይ እንዳያርፉ አግዳ የነበረ ሲሆን ሩሲያ ግን የዩክራይን አውሮፕላኖች በክልሏ እንዲበሩ መፍቀዷ አይዘነጋም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና ጀምርን እንዳደመጣችሁት፣ መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮች ምላሽ ለመስጠት ዝግጁ መሆናቸውን የዩናይትድ ስቴትሱ አምባሳደር ፓትሪሻ ሀስላክ አስታወቁ። ዛሬ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ በኢትዮጵያ ዩናይት ስቴትስ አምባሳደር ፓትሪሻ ሀስላክ እየተጠናቀቀ ባለው የአውሮፓውያን 2015 ዓ ምት የ128 ሚሊዮን ዶላር አገራቸው ድጋፍ ማድረጓን አስታውቀዋል። ለኢትዮጵያ የሴፍቲኔት ፕሮግራምም አገራቸው በየአመቱ አንድ መቶ ሚሊዮን ዶላር እየሰጠች መሆኑን ነው ያስታወሱት። አምባሳደሯን በአዲስ አበባ የዩናይት ስቴትስ ኤምባሲ ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አስተላልፈዋል። የበልግ ዝናብ መጥፋት ከክረምቱ የኤልኒኖ ክስተት ጋር ተዳምሮ የተለያዩ የኢትዮጵያ አካባቢዎችን ለድርቅ አጋልጧል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥርም 8 ነጥብ 2 ሚሊዮን ደርሷል። ለድርቅ አደጋ ለተጋለጡት ዜጎች ድጋፍ እያደረጉ ከሚገኙ ዓለም አቀፍ አጋሮች ዋነኛዋ ዩናይትድ ስቴትስም ከተለዋዋጭ ሁኔታዎች ጋር በመራመድ አስቸኳይ ድጋፍ እያደረገች መሆኑን ትገልጻለች። ዛሬ በአዲስ አበባው ኤምባሲ ያነጋገርኳቸው በኢትዮጵያ የሀገሪቱ አምባሳደር ፓትሪሺያ ሀስላክ The U.S. government uh, is providing currently 1. Point, uh, sorry, 128 point million in emergency food assistance for Ethiopians in 2015. The yeah, United States must, <laughs> behold, she has promised, but the government no, let Ethiopian. The under two hundred million dollars <laughs> has to be raised. The government no, this amount is a colossal and a huge ባለፈው ነሐሴ ይፋ ከመሆኑ በፊት የተደረገውን የ42.7 ሚሊዮን ዶላር እንደዚሁም ከኢትዮጵያ መንግስት ለቀረበው አዲስ ጥያቄ ምላሽ ለመስጠት የተደረገውን 85.7 ሚሊዮን ዶላር ይጨምራል። ሀገራቸው በአሁኑ ጊዜ ለ3.9 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እያደረገች መሆኑን አምባሳደሩ አስታውሰዋል። ቁጥሩ እዚህ የደረሰው ከጥር 2015 ጀምሮ በ2.4 ሚሊዮን በማደግ እንደሆነም ተናግረዋል። ዩናይትድ ስቴትስ በየአመቱ 100 ሚሊዮን ዶላር ለኢትዮጵያ የሴፍቲኔት ፕሮግራም እየሰጠች እንደሆነም ገልጸዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ ዓለም አቀፉ ድጋፍ መጨመሩ አስፈላጊ እንደሆነ ግንዛቤ መያዛቸው ተገልጿል። ይህንን ሀሳብ እንደሚጋሩ የገለጹት አሜሪካዊቷ አምባሳደርም ድጋፉ ይጨምር ዘንድ መንግስት ይፋ የሚያደርገውን የእርዳታ ፈላጊዎች ቁጥር የሚያሳይ የተከለሰ ሰነድ እንደሚጠብቁ አስረድተዋል። ኤችአርዲ የሚባለው የሰብአዊ እርዳታ ሰነድ የፊታችን ታሳስ በኢትዮጵያ መንግስት ይፋ ሲደረግ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩን እንደሚያንጸባርቅ እንጠብቃለን። በመሆኑም ለዚህ ምላሽ መስጠት አለብን። እርሳቸው ማለትም የተባበሩት መንግስታት ድርጅት የአስቸኳይ ጊዜ ድጋፍ አስተባባሪ የተናገሩት ስለዚሁ ነው። እኔም እየተናገርኩ ያለሁት ስለዚሁ ነው። እርዳታ የሚያስፈልጋቸው ሰዎች ቁጥር ስንት እንደሚደርስ ትክክለኛ ቁጥሩን ልነግርህ አልችልም፣ ምክንያቱም መንግስት ገና ይፋ አላደረገውም። ያኔ ይፋ ሲያደርጉ ምላሽ እንሰጣለን። ነገር ግን ካለው የድርቅ ሁኔታ አንጻር የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደሚጨምር እንጠብቃለን። በታህሳስ ወር ይፋ በሚደረገው ሰነድ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 15 ሚሊዮን ሊደርስ እንደሚችል የሚጠቁሙ አንዳንድ ሪፖርቶች እየወጡ ነው። ቁጥሩን በተመለከተ የመንግስትን ሰነድ መጠበቅ እንደሚመርጡ የገለጹት አምባሳደሯ ድጋፍ ማድረጋቸውን እንደሚቀጥሉ ግን አመልክተዋል። በተለያዩ የዓለም አካባቢዎች እርዳታ የሚያስፈልጋቸው ሰዎች ቁጥር ቢጨምርም ለኢትዮጵያ ላለው ሁኔታ ምላሽ ለመስጠት አገራቸውም ሆነች ሌሎች አጋሮች ዝግጁ መሆናቸውን ነው የተናገሩት። ለዚህ መሳካት ግን የኢትዮጵያ መንግስት የእርዳታ ፈላጊዎቹን ቁጥር በጊዜ ማሳወቁ ጠቃሚ እንደሆነ ተናግረዋል። እኛ፣ የዩናይትድ ስቴትስ መንግስት፣ ሌሎች ለጋሾችና የተባበሩት መንግስታት ድርጅት እነዚህን ፍላጎቶች ለማሟላት ዝግጁ ነን በዓለም የተለያዩ አካባቢዎች ድጋፍ የሚፈልጉ ሰዎች ለመጠቆም እፈልጋለሁ። ስለዚህ የተከለሰውን የእርዳታ ፈላጊዎች ቁጥር የሚያሳይ ሰነድ በጊዜ ይፋ ማድረግ እጅግ አስፈላጊ ነው። ስደተኞች ባሉባቸው የዓለም አካባቢዎች ፍላጎቶች አሉ። በደቡብ ሱዳንም የእርዳታ ፍላጎት አለ። ስለዚህም ለፍላጎቶቹ በጊዜ ምላሽ መስጠት ጥያቄዎቹ በጊዜ ይፋ መደረጋቸውን ይጠይቃል። ሁላችንም ምላሽ እንድንሰጥ፣ ምክንያቱም ቀደም ሲል እንደገለጽኩት ገንዘቡን ለማግኘትና ምግቡን ሀገር ውስጥ ለማስገባት ረዘም ያለ ጊዜ ይጠይቃልና። በኢትዮጵያና በሌሎችም የአፍሪካ ቀንድ ሀገራት የተከሰተው ድርቅ እጅግ አስከፊ መሆኑን ያስታወሱት አምባሳደሯ ምላሽ ከመስጠት አንጻር ከመንግስት ጋር እያደረጉ ስላሉት ቅንጅትም አብራርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዕለቱን አብይ ርዕስ ነበር አድማጮች የተከታተላችሁት። የመጽሔቱን የትንታኔ ርዕሶች እንዘልቃለን። የዞን ዘጠኝ አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ላደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። ትናንት ማውሻ ላይ የተቀበሉትን ይህን ሽልማት ለዞን ዘጠኝ አምደኞች የሰጠው ዋና መስሪያ ቤቱን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው የዞን ዘጠኝ አባላትና ሌሎች ሶስት ጋዜጠኞች ኋላ ላይ ከተወንጀሉበት ክስ ነጻ ተብለው ቢለቀቁም ህዝብን በማነሳሳት በሚል ጭምር በጸረ ሽብር ህጉ በኢትዮጵያ መንግስት ክስ ተመስርቶባቸው ለእስር መብቃታቸውንና እንግልትም የተፈጸመባቸው መሆኑን የተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች በጊዜው ዘግበዋል ከዞን ዘጠኝ አምደኞች አንዷ ሶሊያና ሽመልስ በዚህ በዋሽንግተን ዲሲ ትገኛለች። ህገ መንግስታዊ መብቶች እንዲከበሩ ዞን ዘጠኞች እስከ ዛሬ ድረስ እየሰሩ ያሉበት ጉዳይ ነው ትላለች። ትናንት ማታ ከስነ ስርአቱ በኋላ ሳሌም ሰለሞን አነጋግራታለች። ትናንት ምሽት የዞን ዘጠኝ ጸሐፊዎች የመናገር ነጻነት በኢትዮጵያ እንዲከበር በመስራታቸው ከመላ አፍሪካ ተመርጠው ለዓለም አቀፍ ሽልማት በቅተዋል። ሽልማቱን ያበረከተው በኒውዮርክ የሚገኘው የዓለም አቀፍ ሰልፍ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን ዘጠኝ ጸሐፊዎች በጸረ ሽብር ህጉ ህዝብን በማነሳሳት በኢትዮጵያ መንግስት ክስ ተመስርቶባቸው መታሰራቸውንና መንገላታታቸውን የተለያዩ የመብት ድርጅቶች ሲያሳስቡ ቆይተዋል። በቅርቡ የኢትዮጵያ መንግስት በዞን ዘጠኝ ጸሐፊዎችና በሶስት ጋዜጠኞች ላይ የተመሰረተውን ክስ አቋርጦ ከወህኒ ቤት ለቋል። የዞን ዘጠኝ አባሏ ወይዘሪት ሶሊያና ሽመልስ ጸሐፊዎቹ በዌብሳይታቸው ህገ መንግስታዊ መብቶች እንዲከበሩ እስከ ዛሬ እየሰሩበት ያለ ጉዳይ መሆኑን ትገልጻለች። ትናንትና ማታ ከስነ ስርዓቱ በኋላ አነጋግሪያት ነበር። ስለ ዝግጅቱ እንዲህ ብላለች። የሽልማት አስተጣጥ ስነስርዓት ነው እየተካሄደ ያለው በኒውዮርክ ከተማ የሚካሄድ በየአመቱ የዓለም አቀፍ ጋዜጠኞች ሽልማት ነው። የዓለም አቀፍ ጋዜጠኞች መብት ጥበቃ ተቋሚ የሆነው ሲፒጂ የሚያዘጋጀው ማለት ነው። ስለዚህ በሁለት ሺህ አስራ አምስት ዓመተ ምህረት ከአፍሪካ ተሸላሚ የነበረው የዞን ዘጠኝ የጦማሪያን ቡድን ነው እና ዛሬ ሽልማቱ ተከናውኗል። ሽልማቱን ወስደናል። ከኛ ውጭ ደግሞ ከሶሪያ ከፓራጓይና ከማሌዥያ የመጡ ሌሎች ጋዜጠኞችም ሽልማቱን ወስደዋል። ማለት ዛሬ ምሽት ነው የተከናወነ አሁ እናንተን ወክሎ ወደ አሜሪካ ለመምጣት እየተዘጋጀ እያለ የቀረ ከእናንተ አሁ ዘላለም ነበረ። ዘላለም ያው ከዚህ በፊትም ከሲፒጄ ሽልማት በፊትም ደግሞ ሪፖርተር ዊዛውት ቦርደርስ አለም አቀፉ የ ድንበር የለሽ ጋዜጠኞች ድርጅት የሰጠን ሌላ አንድ ሽልማት ነበረ እሱ ሽልማት ከፈረንሳይ ለመውሰድ ወደ አየር ማረፊያ ባቀናበት ወቅት ያው ከአየር ማረፊያ ሰዎች ኢሚግሬሽን ላይ ከሀገር መውጣት አችልም ብለው ፓስፖርቱን ወስደውበታል ስለዚህ በዛ የተነሳ ወደዚህኛው ጉዞ ሊመጣ እንደማይችል ስጋት እንዳለን ተናግረን ነበረ ያው ስጋታችን እውነት ሆኗል ማለት ነው፣ ሊመጣ አልቻለም። ስለዚህ የተገኘ ነው እንደ አጋጣሚ አሜሪካ ነገር ያለ ነው። እኔ ሌላኛው የቡድናችን አባል እንዳልካቸው ሀይለ ሚካኤል ነ ይሄኛው ሽልማት አሁን ሴንሰርሽፕ ያላቸውን መንግስቶች ምን አይነት መልእክት ነው የሚልከው ብለሽ ታስባለች? ሽልማቱ በዋናነት ያው ሌሎች አለም ላይ ያለን ሰዎች እያየን ነው የሚሆነውን እየተደረገ ያለውን ነገር ብሎ ለማለት ይጠቅማል። ለመንግስታት ለተሸላሚዎች ወይም ደግሞ ሸላሚም ባይሆኑ ደግሞ ይህንን ጉዳይ ለሚከታተሉት ሰዎች አስተም በነጻነት የመግለጽ መብትና በአጠቃላይ ነጻነት ለሚያሳስባቸው ሰዎች ደግሞ ሶሊዳሪቲ ነው፣ አጋርነትን ያሳያል፣ ያበረታታል። ሌሎች ሰዎች እየተከታተሉ እንደሆነ ይህንን ነገር እያዳመጡ እያዩ እንደሆነ እና አገር ውስጥ የሚደረግ ነገር ብለን ምናስበው ነገር ውጭም ሊገኝ እንደሚችል ሌሎች ሰዎችም ሊያውቁት እንደሚችሉ እና መደበቅ የማይቻል ነው የሚያሳየው። አዎ፣ እንደገና ደግሞ በእስር ቤት ውስጥ መግባት ብቻ ሳይሆን ሰዎች ማስፈራራት አለ። ልክ እንደምናየው ደግሞ አሁን ፓስፖርታቸውን ቀምተው ወደ ሌላ ሀገር እንደማይሄዱ እያደረጉ ነው እና ለእንደሱ አይነቱስ ማሰራር አሰራር ምን አይነት እመለክታለሽ? ያው እንግዲህ አሰራሩ ምንድን ነው የሚሆነው? ያው አንድ ነገርም በጣም አጠንክሮ በያዙት ቁጥር የሚያገኘውም ትኩረት እየጨመረ ይመጣልና፣ ለመንግስትም ቢሆን ይሄንን ጉዳዩን ይሄን ያህል በጣም አክር ነው መያዛቸው ብዙም እየጠቀመ ነው ብዬ አላምንም። መንቀሳቀስ መብት በመብት ደረጃ በአንቀጽ ሰላሳ ሁለት በህገ መንግስቱ የተቀመጠ መብት ነው። ዜጎች መንቀሳቀስ መብት አላቸው በህግ ገደብ እስካልተቀመጠባቸው ድረስ። በህግ ገደብ የተቀመጠበት የዞን ዘጠኝ አባል አንደኛው ጦማሪ ጓደኛችን በፍቃዱ ብቻ ነው። ከዚያ ውጭ ሌሎች መንቀሳቀስ ይችላሉ። በየትኛውም ቦታ ላይ መገኘት ይችላሉ። አንደኛው ነገር እሱ ነው። ሌላኛው ግን ከዛ በተጨማሪ የፖለቲካ ውሳኔ ከሆነም እንዲህ አይነት የፖለቲካ ውሳኔ መንግስት ዜጎች ከሀገር እንዳወጡ በመከልከል የሚጠቀመው ነገር ያለ አይመስለኝም። ሁሌ እንደምንለው ህገ መንግስቱ ይከበር ነው መልዕክቱ። አሁን ከውጭም ሆነ ከአገር ውስጥ ሆኖም ለኢትዮጵያ መንግስትም ሆነ ለሌሎች መንግስቶች ምን አይነት ጥሪ ልታቀርቡላቸው? ህገ መንግስቱ ይከበር ህገ መንግስቱ ይከበር። ቀላል ነው። በተለይ የኢትዮጵያ አይነት ሀገራት ጠንካራ ህግና ጥሩ ህግ ህገ መንግስት ያላቸው ሀገራት ናቸው። ህጉንና ህገ መንግስቱን ማክበር በጣም በማክበር በቀላሉ እነዚህ አይነት ጉዳዮችን አጀንዳ እንዳይሆኑ ማድረግ ይቻላል። ስለዚህ ህገ መንግስቱ ቢከበር ሀሳብን በነፃነት የመግለጽ መብት ይከበራል፣ የመንቀሳቀስ መብት ይከበራል፣ የተለያዩ በሁሉም ህገ መንግስት የተሰጡ መብቶች ይከበራሉ። እና ህገ መንግስቱን ማክበር በጣም ቀላሉ እንደዚህ አይነት ችግሮች መፍቻ መንገድ ነው ብለን ነው ምናምን። እንኳን ደስ አላችሁ። የመጨረሻ መልእክት ልታስተላልፊ በዚህ እድል አሁን እሰጥሻለሁ። እሺ፣ አመሰግናለሁ። በእርግጥ ነው ሰዎች ሌሎች ሰዎች ዓለም አቀፍ ተቋማት ይህንን ነገር ሰው ስራችሁ ጥሩ ነበር ብሎ እውቅና ሲሰጡ ደስ ይላል። ግን ይሄ የእኛ ብቻ አይደለም። ሁሉም ያገባኛል ብሎ ባገኘው እድሉላ ሀሳቡን ሲገልጽ የነበረ ሰዎች ሽልማት ነው የሚሆነው እና እውቅናው ለሁሉም ለነሱ ነው፣ ለዘንጣይ ብቻ አይደለም። ያው የሀገር ቤት ያሉ ጓደኞቻችን አንድ አመት ከስድስት ወር አስራ ስምንት ወራት በከፍተኛ ችግር ውስጥ አልፈዋል። ና እነሱ በዛ ችግር ውስጥ አልፈው እዚህ መገኘት ባለመቻላቸው በጣም አዝነናል። በዛው መጠንም ደግሞ የተሸለምነው በጭቆና ምክንያት መሆ መሆኑ በጣም አዝነናል፣ ግን በተቃራኒው ደግሞ እንዳያተው ቀና በማግኘታችን በጣም ደስ ብሎናል። ና እውቅና ለሰጡን ለሁሉም እናመሰግናለን። ሀሳባቸውም በነፃነት ለመግለጽ ሙከራ ሲያደርጉ ለነበሩ ሁላ ደግሞ እና ያገባናላሉ ይሄ ለእኛ ብቻ ሳይሆን ለእናንተም ነው ነው ምለው። እሺ። አመሰግናለሁ፣ አመሰግናለሁ። ዛሬ የዓለማችን የመጨረሻዎቹ አዳጊ አገሮች ለሚቀጥሉት 15 ዓመታት ድህነትን ከምድረገጽ ፈጽሞ ለማጥፋት በሚደረገው ፍልሚያ ወሳኝ የትግሉ መድረክ እንደሚሆኑ ተገልጧል። ሽንፈቱም ሆነ ድሉ የሚታየው በእነዚህ አገሮች እንደሚሆን ታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ዝርዝር ዘገባውን ያቀርባል። በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ወይንም በእንግሊዝኛ አጠራሩ ዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ አንድ ዴቨሎፕመንት አንታድ በየዓመቱ በዓለማችን የሚገኙ የመጨረሻ አዳጊ አገሮችን ምጣኔ ሀብታዊ ይዞታ ዘገባ ይፋ ያደርጋል። ዛሬም የ2015ን የመጨረሻዎቹ አዳጊ አገሮች ዘገባን አውጥቷል። ዘገባው በመግቢያው እንዳመለከተው ለተከታዮቹ 15 ዓመታት ለዘላቂ ልማት የታለመው ግብ በልማት አጀንዳ አዲስ አቅጣጫን ያስቀመጠና በአስተሳሰቡም ከዚህ ቀደሙ በእጅጉ የተለየ ነው ይላል። ለመጀመሪያ ጊዜም በጋራ ስምምነት የተደረሰባቸው ዓለም አቀፋዊ የልማት ግቦች ተደርድረዋል። እነዚህ የልማት ግቦች ተከታታይነት ወይንም ቀጣይነት ያላቸውና ሁሉን አቀፍ ሂደት ያላቸው ይሆናሉ። በተለይም በዓለማችን በሚገኙ የመጨረሻዎቹ አዳጊ አገሮች ተፈጻሚ እንደሚሆኑም ይናገራል። ይህ ቀደም ካለው የሚሌኒየሙ የልማት ግቦች እንዴት እንደሚለይም በአንክታድ የአፍሪካ ክፍል የመጨረሻዎቹ አዳጊ አገሮች ልዩ ፕሮግራም ዲሬክተር ዶክተር ተስፋቸው ታፈረ ገልጸዋል። በሚሊየንሙ የልማት ግቦች ሁሉም የድህነት መገለጫዎችን በተወሰነ መጠን መቀነስ ነበር። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር ከ1990 እስከ 2015 ዓ ም ባሉት ዓመታት ውስጥ ድህነትን በግማሽ መቀነስ፣ የሕፃናትን ሞት ደግሞ በሁለት ሦስተኛ መቀነስ የመሳሰሉት ነበሩ። አሁን ግን በዚህ በተያዘው የተከታታይ ልማት ግቦች ድህነትን ፈጽሞ ማጥፋት ወይንም ማስወገድ ነው ወይም የህፃናትን ሞት ሊያስከትሉ የሚችሉ በሽታዎችን ማስወገድ ነው እና ግቦቹን በተመለከተ እጅግ ከፍ ያለ ኢላማ ተቀምጧል ታዲያ ከፍ ያለ ኢላማ ሲቀመጥ ደግሞ በተመሳሳይ ሁኔታ ተመጣጣኝ ፖሊሲዎችን መንደፍና ምላሽ መስጠትም ያስፈልጋል። ታዲያ በሚቀጥሉት 15 ዓመታት ድህነትን ከምድር ገጽ ፈጽሞ ለማጥፋት በሚደረገው ትግል ዋና የትግሉ አውድማ የሚሆኑት እነዚህ በአፍሪካና በእስያ የሚገኙ የመጨረሻዎቹ አዳጊ ሀገሮች ናቸው ይላሉ ዶክተር ተስፋቸው። ከዚያ ደግሞ ገጠሩ ዋናው የሚተኮርበት የፍልሚያ መድረክ እንደሆነም ያስረዳሉ። Therefore in meeting the SDGs the battleground and the challenge will be in, uh, in the LDCs, especially. ስለሆነም በተከታታይ ልማት ግቦችን ለመምታት ፈተናው የሚበዛውና ዋናው ፍልሚያ የሚካሄደው በመጨረሻዎቹ አዳጊ ሀገሮች ውስጥ በተለይም በገጠር ቀበሌዎች ይሆናል። በተጨማሪም የመሠረተ ልማት ክፍተት የሚታየውና ተጨማሪ የመዋለንዋይ ፍሰት የሚያስፈልገውም እዚያ ላይ ነው። ለምሳሌ በገጠር የሚገኘው የድህነት መጠን በከተማ ከሚገኘው በእጥፍ ይጨምራል። በሌላ በኩል ግን መገንዘብ የሚያስፈልገው እነዚህ አዳጊ ሀገሮች ውስጥ እንደ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ የመሳሰሉት ጥቂት ሀገሮች በገጠር ድህነትን ለመቀነስ ከፍ ያለ ሥራ አከናውነዋል። ከእነዚህ ድሃ ሀገሮች በአብዛኛዎቹ በቀን ከአንድ የአሜሪካ ዶላር በታች በሆነ ገቢ የሚኖሩ ሰዎች ብዛት ከህዝባቸው ቁጥር ከ30 በመቶ በላይ እንደሚሆን ዶክተር ተስፋቸው ዘገባውንና ሌሎችንም ጥናቶችን በመጥቀስ ይናገራሉ። በአንዳንዶቹም ከ60፣ ከ70፣ ወይንም ከ80ና ከ90 በመቶ የማያንሰው ህዝብ በዚህ አይነት የድህነት አረንቋ ተዘፍቆ እንዳለም ይተነትናሉ። ስለሆነም በነዚህ በእነዚህ በሚቀጥሉት ዓመታት ውስጥ ድህነትን ለማጥፋት ከተፈለገ በድሃ አገሮች ገጠሮች ያለውን የግብርና ስራ ከመሰረቱ የሚለወጥበትንና መዋቅራዊ ለውጥ የሚደረግበትን ብልሃት መቀየስ አስፈላጊ መሆኑን ይኸው የአንታድ ዘገባ ያብራራል። ይህም በገጠር የሚገኘውንና በግብርና ስራ ላይ የተሰማራውን ሕዝብ በፍላጎቱና በወደደው መንገድ ከግብርና ስራ ውጪ ገቢ የሚያስገኙ ስራዎች እንዲፈጥር መታገዝ እንዳለበት ዶክተር ተስፋቸው ታፈረ ያስረዳሉ። በመጨረሻም የዘገባው ዋና መልእክት ነው ያሉትን እንዲህ አቅርበውታል። እናም ስለ አንድ ብሔራዊ የምጣኔ ሀብት ልማት ስንነጋገር ዋናው ቁም ነገር በገጠሩና በከተማው ልማት መካከል ስላለው ሚዛን ነው። ነገር ግን በከተማው ውስጥም የግብርናውን ዘርፍ ከፍ ማድረግና ምርታማነትን በመጨመር እንዲሁም ከዚያ ውጭ ባለው የኢኮኖሚ ዘርፍ መካከል ያለውን ሚዛን መጠበቅን ይጠይቃል። የዚያን ጊዜ ነው ትክክለኛ የመዋቅር ለውጥ ማግኘት የሚቻለው የዚህ ዘገባ መልእክትም የሆነውና የዓለማችን የመጨረሻዎቹ ድሃ ሀገሮች የሚባሉት በጠቅላላ 48 ሀገሮች ሲሆኑ አብዛኛዎቹ የሚገኙት በአፍሪካ አህጉር ነው። ከእነዚህም አንዷ ኢትዮጵያ ናት። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መጨረሻው የመጽሔት ርዕስ ላይ ደርሰናል። በሶስት የአፍሪካ ሀገሮች ጉብኝት ለማድረግ የተነሱት የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ናይሮቢ ገብተዋል። በዚህ የአፍሪካ ጉብኝታቸው አቡኑ ከኬንያ ሌላ ዩጋንዳና ማዕከላዊ አፍሪካ ሪፐብሊክን የሚጎበኛሉ። ጄፍ ክለስተር ከናይሮቢ፣ ክሪስስታይን ከባንጊ፣ ማሪሳ ማልቴን ከዋሽንግተን ዲሲ ያጠናቅሯቸው ዘገባዎች አሉ። ሰለሞን አባተ እንደሚከተለው አቀናጅተው አዘጋጅቷቸዋል። አባ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን የኬንያ ርዕሰ ከተማዪቱ ናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ የመንግሥቱ ከፍተኛ ባለሥልጣናት፣ ታዋቂ ሰዎችና ምዕመናን ተቀብለዋቸዋል። በኬንያ ብሔራዊ ቤተ መንግሥት በተዘጋጀ ሥነ ሥርዓት ላይ አቡኑ ከፕሬዚደንት ኡሁሩ ኬንያታና ከዲፕሎማቶች ጋር ተገናኝተዋል። በነገ ሐሙስ መርሃ ግብር በሰፈረው መሠረት አቡነ ፍራንሲስ ናይሮቢ በሚገኘው የቫቲካን ዲፕሎማሲያዊ ሚስዮን ውስጥ የብዙ ሃይማኖቶች አባቶችና ምዕመናን የሚገኙበትን የጸሎት ሥነ ሥርዓት የሚመሩ ሲሆን በናይሮቢ ዩኒቨርሲቲም ተገኝተው እንዲሁ ጸሎትና አምልኮ እንደሚያደርጉ ተገልጿል። አባ ፍራንሲስ ከተለያዩ ሃይማኖት መሪዎች ጋር ያደርጉታል በተባለ ውይይት ኬንያ ውስጥ ለሚስተዋለው የእምነቶች ቡድኖች መቆራቆስ የቆየ ታሪክ መፍትሄ ለመሻት ይመክራሉ ተብሏል። ከነገ በስቲያ አርብ በናይሮቢ አነስተኛ ገቢ ካላቸው ነዋሪዎች ጎስቋላ መንደሮች አንዱ በሆነው በካንጌሚ ተገኝተው ይጎበኛሉ። በዚህ ጉብኝታቸው አቡኑ ላጡና ለተቸገሩ ያላቸውን ወዳጅነትና ወገንተኛነት በድጋሚ ያረጋግጣሉ ተብሏል። በዚያው የአርብ ፕሮግራማቸው ካሳራኒ ስታዲየም ተሰብስበው የሚጠብቋቸውን ወጣቶች እንደሚያገኙና እንደሚባርኩም ታውቋል። አቡኑ በዩጋንዳ በሚያደርጉት ጉብኝት በክርስቲያን ሰማዕታት ቤተ መቅደስ እንደሚገኙ በመጨረሻው የማዕከላዊ አፍሪካ ሪፐብሊክ ቆይታቸው ወቅት ደግሞ በአንድ መስጅድ እንደሚገኙና የስደተኞች መጠለያ ሰፈርም እንደሚጎበኙ ተገልጿል። አቡነ ፍራንሲስ በዚህ የአፍሪካ ጉብኝታቸው ወቅት ትኩረት ሰጥተው ከሚናገሩባቸው ጉዳዮች አንዱ የአየር ንብረት ለውጥ እንደሚሆን ተነግሯል። አሁን እየታዩ ባሉ የተፈጥሯችን አካባቢ መዘብራር ክስተቶችና በሚነጫነጨው የአየር ጠባይ እጅግ አብዝተውና ሚዛናዊ ባልሆነ ሁኔታ እየተጎዱ ያሉት በልማት እጅግ ባልገፉት አገሮች ና ማህበረሰቦች መሆናቸውን በመጥቀስ አባ ፍራንሲስ ቀደም ሲልም ሲወተውቱ ቆይተዋል። አቡነ ፍራንሲስ በአፍሪካ ጉብኝታቸው ወቅት እንዲያነሱልኝና ትኩረት ሰጥተው እንዲነጋገሩልኝ እፈልጋለሁ ያላቸውን የስጋቶቹን ዝርዝር እንደላከላቸው ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን አስታውቋል። አቡኑ የሰብአዊ መብቶች ረገጣ ችግሮችን ጉዳይ በሦስቱም ሀገሮች ውስጥ እንዲያነሱ ቡድኑ ጠይቋል። በተለይ ኬንያ ውስጥ ጨርሶ ያልታዩና መፍትሄም ሊሰጣቸው ወይም ለመስጠት ጥረት ያልተደረገባቸው ያላቸውን የሁከትን፣ ለፖለቲካ ጉዳዮች የጎሳን ማንነት መጠቀምን፣ በጸጥታ ኃይሎች እንደሚፈጸሙ የጠቆማቸውን ወንጀሎች አስረድቷል። እንዲህ አይነቶቹ ሁኔታዎች የቀበሯቸው ቁርሾዎች የዛሬ ሰባት ዓመት ለተፈጠሩት ከሺህ በላይ ሕይወት ለጠፋባቸውና በመቶ የሚቆጠር ሰው ለተፈናቀለባቸው የድኅረ ምርጫ ሁከቶች ሰበብ መሆናቸውንም ሁማን ራይትስ ዋች አመልክቷል። ኬንያ ውስጥ በሶማሌ ጎሳ አባላት ላይ እየተፈጸመ ነው ያለውን ማግለልና ማሸማቀቅም አቡነ ፍራንሲስ አንስተው እንዲመክሩ ሁማን ራይትስ ዋች ጠይቋል። ይህ የማግለልና የማሸማቀቅ እርምጃ የኬንያ የጸጥታ ኃይሎች እየፈጸሟቸው ናቸው እስካላቸው የኃይል ጥቃቶች መዝለቁንም ቡድኑ በማከል ጠቅሷል። በሃይማኖት መሪዎች አነሳሽነት በህዳጣን የጾታና የጾታ ግንኙነቶች ሰዎች ላይ እየተፈጸመ ያለውን ጥቃትም አቡኑ እንዲያወግዙ የመብቶች ተሟጋች ቡድን አሳስበዋል። እንደ ወሊድ መከላከልን ወይም መቆጣጠርን በመሳሰሉ በተለይ በሴቶችና በልጃገረዶች ላይ ብርቱ አሉታዊ ጫና ባላቸው ጉዳዮች ላይ ቤተ ክርስቲያኒቱ ያላትን ፖሊሲም አቡነ ፍራንሲስ እንዲፈትሹ ሂውማን ራይትስ ዋች ጠይቋል። አቡኑ ጽንስን ላቋረጡ ሴቶች የሰጡትን ምህረትና በረከት አሁንም እንዲያጸኑ አይቪ በደማቸው ውስጥ የሚገኝ ሴቶችን አግኝተው እንዲያናግሩና ከማኅበረሰብ ጤና ባለሙያዎች ጋርም ስለ ተዋልዶ ጤና እንዲመካከሩ ቡድኑ በደብዳቤው ጠይቋቸዋል። አቡነ ፍራንሲስ በአምስት ቀኑ የአፍሪካ ጉብኝታቸው ማብቂያ ዕለት የፊታችን እሁድ ላለፉት ሁለት ዓመታት በውከትና በግጭቶች እየታመሰች ወዳለችው ማዕከላዊ አፍሪካ ሪፐብሊክ ይጓዛሉ። የአቡኑ የአፍሪካ ጉብኝት ዓለም አቀፉ ሽብር ፈጠራ ብርቱ ስጋት በደቀነበት ጊዜ ነው እየተካሄደ ያለው። Punea sorărăn Gabina VIO8. Şiring Gabina. Blasa አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል። ሰላም ለወጣት አድማጮች በሙሉ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ አባላለሁኝ። በዚህ በወስም አሜሪካ ወደ 30 ዓመት በላይ የሰራው ሰው ነኝ። አማርኛን ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን የአጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ የተሾመ ያለው ጋቢና ቪዮኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርስቱ በራሱ በጣም ደስ ነው ያለኝ። ይህ ፕሮግራም ደግሞ የእናንተም የመጠየቂያም መልስ ማግኛ የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረውና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው። እግዜ ግቡ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አድማጮች ስርጭታችን ሁለተኛውን አጋማሽ ዘልቋል። አሁንም በየሳምንቱ በዚህ ሰዓት እየተዘጋጀ የሚቀርበው ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ ነው ዝግጅቱ። አዘጋጁ እዚሁ አጠገቤ ያለው አዲሱ አበበ ነው። አዲሱ አበበ እጅ ከምን ምናለክ። ባለፈው 15 ቀን አድማጮችን ቶሮንቶ ካናዳ ከሚገኘው ከቢቂ ላይ ሽልማት ድርጅት ጋር አስተዋወቅ ነበር። ፕሬዚዳንቱ አቶ ተሰማ ሙልጌታ በቃለ ምልልሱ እንደገለጡት ሽልማት የሚገባቸውን መሸለም፣ እውቅና የሚገባቸው አስተዋውቅ ነው ዋና ትኩረቱ እና ልክ እንደ ሲድ ነበር ያሉኝ እንደ ሲድ ሲሉኝ ነው ደግሞ ይህን ጠየቅኳቸው። ሲድ ሲመሰረት ለሀገርና ለወገን አስተዋጽኦ ያደረጉ ሰዎች እንዳይረሱ በሽልማት መልክ ለማስታወስ ብሎ ነው እናንተን ያነሳሳችሁ። ቢቂላስ የተባለበት ምክንያት ደግሞ ምን እንደሆነ አብሮ ቢገልጡልኝ። ሲድ አክ መኖሩን አብዛኞቻችን፣ በዚህ ኮሚቴ ውስጥ አሁን የቦርድ አባላቶች አምስት አሉ፣ ይህን የሚያውቁ ሰዎች ብዙዎቻችን አልነበርንም። ስለ ሲድ እንደሞ እውቀቱም አልነበርንም አብዛኛውን ፕሮግራሙ ከተላለፈ በኋላ ታዲያ የሲዱ አቶ አክሊሉ ደምሴ ደወሉና ገና ሳይቋቋም ጀምሮ ገዛ ምክር ሰጥተን ከተቋቋመም በኋላ ከአመራሩ ጋር ተገናኝተን ስናበቃ እንዴት ነው ስለ ሲዳ አናውቅም ማለታቸው ሲሉ፣ ይህንኑ ለአቶ ተሰማ ገለጽኩ። እሳቸውም ተገቢውን መልስ ሰጥተዋል። ከይቅርታ ጋር ከእርሳቸው መልስ ተነስተን ወደ ዛሬ ሁለተኛና የመጨረሻ ክፍል ውይይት እናልፋለን። ከጥያቄ እንደገና ልነሳና ካወቅን በኋላ በጣም ደስ ብለሆን ከእነሱ ምን ልምድ ልንማር እንችላለን? በሚል ጠይቀናቸው ብዙ ረድተውናል። ስንቋቋም እና እንደውም በቅላን አዋርድ ላውንች ስናደርግ ከእነሱ ተወካያቸው እንደመጥተው በላውንቺንግ ስብሰባችን ላይ ቶሮንቶ ተገኝተው የእነሱ ተወካይ እርዳታቸውን አድርገውልናል፣ እና በዛ በጣም እናመሰግናለን። ያን ከታረመ በቃ ወደሚቀጥለው ወደ ዛሬው ሄዳለሁ። በጣም እንጂ ትክክል ነው። ያንን እርዳታቸውን በመጀመሪያ አግኝተናል፣ እና ጊዜ ወስጄ ያንን ዝርዝር ባለማድረጌ በጣም አዝናለሁ። መልካም። ያንን በርማት መልክ ወስደን ወደ ዛሬው ቢቂላ የሚለው ስም እንዴት ተመረጠ ወደሚለው መልሶ ሊሄዳ ትክክል ነው። እግዚአብሔር ይስጥልኝ። እሺ፣ ወደዛ ልመለስ እና ምንድን ነው ቢቂላ በጣም በእውነቱ ከሀገራችን ውጭ ኢትዮጵያውያን የበለጠ በጣም የታወቀ ሰው ነው። እኛ ያን ያህል ክብርና ቦታ ሳንሰጠው ወይም ደግሞ ለሱ መታሰቢያ የሚሆን ነገር ያደረግንለት ነገር የለም። ግልጽ የሆነ ትልቅ የሆነ ነገር ትልቅ የሆነ ነገር አላየንም። ምን እንደምገምጠው ወይም እንደምናምነው ነገር ግን በውጭ ዓለም ብዙ ብዙ በሱ ስም የተሰየሙ ቦታዎች ብዙ ድርጅቶችም እንዳሉ እናውቃለን። ለምሳሌ በዘጠኝ መቶ ስልሳዎቹ ዓመተ ምህረት በነበረው ሩጫ ላይ አሸናፊ የሆነው ባዶ ጉሩ አሸነፈ። ራሱ እንደተናገረው በቆራጥና በጀግንነት ማሸነፍ ልምዳችን ነው ኢትዮጵያውያን ማለቱ ትልቅ ትምህርት ይሰጠናል፣ እኛ እና ለተተኪ ትውልድ ብለን እናምናለን። በወቅቱ ነፃነታቸውን ያላገኙ ብዙ አፍሪካውያን ሀገሮች አርአያነት ሰጥተዋል። ብዙ ሯጮች ከሱ በኋላ መጥተዋል፣ በእኛም ሀገር ሆነ በሌሎች አፍሪካ ሀገሮች። ከዛም በኋላ ደግሞ በሚቀጥለው ስልሳ አራት ኦሎምፒክ ላይ ኦፕሬሽን ከሆነ ጥቂት ሳምንታት በኋላ ነው ሄዶ ያሸነፈ። አሁንም ቢሆን ይህ ከዚህ ሰው የምንማረው ምንድን ነው? ቆራጥነቱን ነው። በእርግጥም ለሀገር ለወገን በርትቶ ጠንክሮ መስራት ነው የምንማረው። ብዙ የምንማረው አለ። በሱ አንጻር በተለያዩ ሙያ ዘርፎች እንደዚሁ ብዙ ሰዎች ማድረግ ይችላሉ። የሚችሉ ሰው ይሄን ማድረግ የሚችሉ በተለያዩ ሙያ ዘርፎች ማድረግ የሚችሉ የህብረተሰባችን አካላቶች አሉ። ብዙ ብዙ ይሄን አርአያ መከተል እንችላለን እሱ ያደረገውን። ከዛ አንጻር ነው የቢቂላን አዋርድ ድርጅት ስም የሰጠ ነው እና በቂላንም አበበ ቢቂላንም ለማመስገን ና ለማክበር ና ስሙን በተቻለን በዚህ ባለን አቅም እንኳን የእሱም ስም በአክብሮት ከእሱን ጀምር ብለን ነው ራሱን አበበ ቢቂላን በማክበር ነው የተነሳ ነው። ግልጥ ነው ለአበበ ቢቂላ ለውለታው በስሙ ቋሚ የሆነ ድርጅት መቋቋሙ ራሱ ለራሱ ሽልማት ነው እንደ ማለት ነው። ትልቅ እንጂ ሽልማት ነው። እውነት ነው። አበበ ቢቂላ ለኢትዮጵያውያን መለያችን ነው። በእውነቱ ፈረንጆቹ ኬት አገር ነህ ከታገር ነሽ ሲሉ ከኢትዮጵያ ስንል ብቂላ ወይም ኃይለ ስላሴ ነው የሚሉት። እና እንዲህ አይነት ሰዎች በእውነቱ ምልክቶቻችን ናቸው። መልካም አድርጋቸዋል። ግን እንደው በነገራችን ላይ አቶ ተሰማ ታዲያ ለአበበ ብቂላ ቤተሰቦች ወይም የቅርብ ዘመድ አዝማድ እንደው ያደረጋችሁት ነገር አለ ወይም እንደ ግብዣ ነገር ወይም በቦታው እንዲገኙ የመሳሰለ፣ አስቸጋሪ ነው እርግጥ ቤተሰቡን በቅርብ ለማግኘት አትችሉ ይሆናል። ግን ታስቦበት ነበር። እንደው ልክ ነው፣ ልክ ነው። በጣም እንጂ እንደውም የመጀመሪያ ዝግጅታችን ላይ በ2014 ስናደርግ ግን ለመጋበዝ ብዙ ጥረት አድርገናል። አጋጣሚ ሆኖ ሊገኙልን አልቻሉም። አሁንም ጥረታችንን እንቀጥላለን፣ እንዲገኙልን በጣም ጓግተናል እና ይገኛሉ ብለን ተስፋ እናደርጋለን። ግን ለምሳሌ አበበ ቂላን ስም ስንሰጥ አስፈቅደን ነው። እነሱ እራሳቸውን በማክበር ያለንን አድናቆት እና አድርገዋል። እነሱ በጣም በጣም ነው ደስ ያላቸው። ከቤተሰቡ ጋር ብዙ ንግግር አድርገናል። መመሪያችንን እንልከናል እና ይህንኑ አድርገናል። በነገራችን ላይ እንደው አንድ መጠቆም ፈልገው አበበ ቂላ ወር ድርጅት በሃይማኖት በፖለቲካ ወይም በዘር ልዩነቶች ውስጥ አይሳተፉበት፣ በአጠቃላይ እዛ ውስጥ አይገባም። ስለዚህ የአበበቂላን ስም በልዩ ክብር ነው የምናነሳው ና ይህን ድርጅት ስናቋቋመ ትልቅ አክብሮትና ደስታ ነው የምናደርገው። መቼም አንድ ድርጅት አቶ ተሰማ ሲቋቋም ወጪ አለው። እንግዲህ እናንተ የቦርድ አባላት ወይም መሪዎቹ ወይም እርስ ፕሬዚዳንቱ፣ ከኪሶ ወጥቶ የሚሰሩት ነገር አይደለም። ና አባሎች አላችሁ። ይህን እዚህም ደግሞ አባሎች እንደ የሆነ ክፍያ ነገር አለ። ለምን ስራውን ለማካሄድ መቼም ወጪ ይፈልጋል። ና ምንድን ነው ገቢያቸው? አባላትስ አሉ ወይ? ምን ያደረጋሉ? አዎ ገቢ የለንም ወይም ደግሞ የአባላት ሁኔታ የተዘጋጀ ነገር የለንም። ምንድን ነው ዋናው ገቢያችን፣ በኮሚኒቲ ወይም ደግሞ ኮመርሻል ነው ስፖንሰርሽፕ ነው። እና ከዛ አንጻር ስፖንሰሮችን እንጠይቃለን። ኮርፖሬት ስፖንሰሮችን እንጠይቃለን። በዛ አንጻር ገቢ ለማግኘት እንሞክራለን። ወይም ደግሞ በጐ ፈቃደኞች እርዳታ ላይ ብቻ የተመሰረተ ነው የሚሆነው ግን ማንኛውም ሰው እንዲህ ተባበረን። ሁልጊዜም ጥረት እናደርጋለን። ያ ትብብር እየጨመረ ነው ያለው በየጊዜው። እንግዲህ በዓል ስታደረጉ ያው በየአመቱ የአበበ ቢቂላን ዘመዶች አትጋብዙ ወይም ደግሞ ከእሱ ጋር የተያዘ ነገር ሳይሆን ሌሎች እንዲሁ ሊሸለሙ የሚገባቸው ሰዎች ሲሸለሙ በክብር የምትጋበዟቸው እንግዶች ይኖራሉ ብዬ አስባለሁ። ሁሌ በዓል ሲከበር የክብር እንግዳ የሚባል ነገር አለ። በተለምዶ ደግሞ ተገቢ ነው። እነማን እነማን ነበሩ የክብር እንግዶች? የአቻምናውን ትቼ የዘንድሮውን ሁኔታ ብጠቅስ ዘንድሮ የክብር እንግዶቻችን ስራ በመጀመሪያ የፕሮፌሰር ሀይሌ ግሪማ ነበሩ። ሁለተኛው ደግሞ ዶክተር ማይክል ጀርቨርስ የሚባሉ የዚህ የታወቁ የኢትዮጵያ ታሪክ ተመራማሪ ናቸው። በዩኒቨርሲቲ ኦፍ ትሮንቶ ነው እዚህ ካናዳ ውስጥ። ሌላዋ ደግሞ ዶክተር ሰናይ ተፈሳሀ ነበሩ። ከየት ከዛው ነው ነው ነው እሷቸው ከአሜሪካ ከሚችገን አካባቢ ነው የመጡት። አምና ያምናውን እንደው ለመጥቀስ ያህል ኦነራብል ዴቪድ ማክዶናልድስ ነበሩ የክብር እንግዶቻችን። ኪኖት ስፒከር ኢትዮጵያ ውስጥ በሰማኒያዎቹ አካባቢ ኢትዮጵያ አምባሳደር ነበሩ። ና በጊዜው በወቅቱ የነበረው ችግር የረሀብ በዛ ወቅት ብዙ ለኢትዮጵያ ተሳትፎ ያደረጉ ናቸው በእርዳታ በኩል። ሁለተኛው ደግሞ የታወቁት ሳይንቲስት ዶክተር ገቢሳ እጀታ ነበሩ እና ደግሞ ዶክተር መንበረ አክሊሉ ነበሩ። አምና በሁለት ሺ አስራ አራት ላይ እነ ፕሮፌሰር ኃይለ ገሪማን ከታሪክ አንጻር እንደ መረጣቸዋቸው እናውቃለን። ምናልባት ለአድማጮች ግልጽ እንዲሆን እንደው እነ ዶክተር ሰናየት እነ ዶክተር መንበረ በምን አስተዋጽኦ እንደ ሰዎቻቸው ጠቀስ ማድረግ ይቻላል ባህራዊነት ነው የምናያቸውን ሰዎች ነው የክምንግድ አድርገን የምንጋብዘው ለምሳሌ ዶክተር ስናይት በአገር ቤት የታወቀ በሜዲካል ላይ ገነልኮሎጂል ጋይኔኮሎጂካል እንትን ላይ ሳይንስ ላይ ከአዲስ አበባ ዩኒቨርሲቲ ጋርም ሆነው ብዙ ተማሪዎችን እያፈሩ ነው ከሚችገን ዩኒቨርሲቲ ጋር በመተባበር ይመስለኛል እና ብዙ አድርገዋል። እና ያንን ስራቸውን በማድነቅ ነው፣ በማክበር ነው። እና ለሌላው ደግሞ አርያ እንዲሆኑ ነው። ዶክተር ሰናይትም ዶክተር መንበረ ዶክተር መንበረ አክቹዋሊ አሜሪካ መጥተው ችግራቸው ሳይዛቸው ግን ሆቴል ስራ በሚሰሩበት ጊዜ ያደረጉትን ስራቸውን ተመልክተው እዛ የስራቸው ኃላፊ እስከ መሆን ድረስ እና ባለቤት እስከ መሆን ድረስ የበቁ ሰው ናቸው። ከዛም አልፈው ደግሞ ምንድን ነው ነበራቸው የሕይወት ታሪክ ውስጥ መንገድ ላይ ነዋሪዎች የሆኑትን ሰዎች በየአመቱ እየሄዱ ያበላሉ፣ ያጠጣሉ እና ይረዳሉ። እሳቸው ካደረጉት የፊላንትሮፒክ ኮንትሪቢሽን አንጻር በአካባቢያቸው በጣም ታዋቂነትን ያገኙ ሰው ና በጣም የሚደነቅ ስራ ያደረጉ የሰሩ ሰው ናቸው። ያንን ለአራያነት በማየት እና ለሌላው ውል ትውልድ ሌላው ወገን እንዲያውቀው ለማድረግ ባለን አክብሮት አንጻር ነው የጋበዝ ናቸው ቢቂላ የሽልማት ድርጅት ፕሬዚዳንት ተሰማ ሙሉ ጌታ፣ እግዚአብሔር ይስጥልኝ። ስለ ጊዜዎ በጣም አመሰግናለሁ። ይቅናችሁ፣ በርቱ። እኔም በጣም በጣም አመሰግናለሁ ታዲሱ። እግዚአብሔር ይስጥልን። በጣም አመሰግናለሁ። በድጋሚ አመሰግናለሁ። ቅድም አሉላ ሲድ ሲድ ስል ምናልባት ምንም እንኳ ቢታወቅ ለአድማጭ ግልጽ ለማድረግ ማህበረ ግይሯን ዘረ ኢትዮጵያ የሚለው በየአመቱ እንደዚህ እንደ ቢቂላሽልማት ድርጅት የቀደመ ነው ይሄ የቀደመ ነው፣ 25 አመታት የዘለቀ ብዙዎችንም ለሽልማት ያበቃ በየአመቱ የምንዘግብበት ድርጅት ነው። ልክ ነው። የቢቂላ ሽልማት ድርጅት እንግዲህ ብዙዎቻችን አናውቅም ስላሉ አቶ አክሊሉ ባለፈው ምደ ኦሃዮ ሄጄ አግኝቻቸዋለሁ በአካል ምን ነው ምናምን አሉ። አይ ሰውየው ያርሙ ይሆናል አልኳቸው። እንደተባለ ፈለግ መከተሉና አርአያነታቸውን መከተሉ በምሳሌነትም ሲጠቀስ የበለጠ ጥሩ ያልናል እንጂ አያሳንስም። እንግዲህ ወደ አንተ ዝግጅት ልናልፍ ነው። ብራስልስ ቤልጅግ ልትወስደን ይመስለኛል። መልካም። በቅርቡ በፓሪስ የደረሰውን የአሸባሪዎች ጥቃት ተከትሎ መላው አውሮፓ የተጠናከረ የጸጥታ ጥበቃ ተግባራዊ አድርጋለች። ይበልጡን ደግሞ ዋነኞቹ የጥቃቱ አውጠንጣኞች የተነሱባት ቤልጅየም ዋና ከተማ ብራሰልስ ሌላ መሰል የአሸባሪዎች ጥቃት በከሰተው ስጋት ሳቢያ ለቀናት የህዝብ ማመላለሻ አገልግሎቶችን የማቋረጥ ትምህርት ቤቶችን እስከ መዝጋት የደረሰ እርምጃ ወስዳ ሰንብታለች። ዛሬ በከፊል ያን የቀደመ እርምጃዋን ያነሳችው ብራሰልስ እንደምን ሰነበተች መጪ ውስጥ ቀና ስትል ከከተማይቱ ነዋሪዎች አንዱን አነጋገርሃል። አይደለም፣ ያንተ ጉዳይ ነው የሚቀጥለው። አቶ ገበያው ንጉሴ በብራስልስ የጀርመን ራዲዮ ጣቢያ ዘጋቢ፣ በቅድሚያ ለጊዜህ አመሰግናለሁ። እኔም አመሰግናለሁ አሉና ከተማችሁ ብራስልስ ሰሞኑን በአሸባሪዎች ጥቃት ስጋት የሰዎች እንቅስቃሴዎች የተገደበበት እና ጥበቃው የተጠናከረበት ሁኔታ ብራስልስን በምን አይነት ሁኔታ ውስጥ ጥሏት ነበር? ከፓሪስ ጥቃት በኋላ ከፍተኛ መረጃ ተገኘ ተብሎ ባለስልጣኖቹ በፓሪስ የተፈጸመውን በብራስልስም ለመድገም የሚያስችል ዝግጅት እና የዚ አይነት ሴራ አለ በሚል በተሰጠው መረጃ መሰረት ከተማዋን የጥቃት ደረጃ ወደ ደረጃ አራት ከፍ አድርገው ሜትሮዎቹ ሙሉ በሙሉ እንዲዘጉ ተደርጎ እንደውም ካፌዎችም ሬስቶራንቶችም ቀጥ ያሉበት ሁኔታ ነው የነበረው። ብራስልስ ትንሽ አይታ የማታውቀውን ህይወት ነው ባለፉት ቀናት ያጋጠማት እና ከተማው ፀጥ ብሎ ነበር። ከዛ ወዲህ ግን አሁን ምናልባት አሰሳዎችም ተደርገው ሰዎችም ታስረው እንደገና ወደ ነበረው ህይወቷ ለመመለስ ጥረት የተደረገ ነው። በእርግጥ በዛሬ ሁለት ትምህርት ቤቶች ተከፍተዋል። ሜትሮም የምድር ውስጥ ባቡር ማለቴ ነው፣ በተወሰነ ደረጃ ተከፍተዋል፣ ግን ሁሉም አይደለም በዛ ላይ ደግሞ በትምህርት ቤቶች እና በዩኒቨርሲቲዎችም አካባቢ ያልተለመደ የጽጥታ ቁጥጥር አለ ማለት ወታደሮች ይታያሉ። ስለዚህ ስጋቱ እንዳለ ነው። ግን የህዝቡን ፍላጎትም ስለሆነ ወደ ቀድሞ ህይወት ለመመለስ ጥረት እየተደረገ ነው ስለዚህ የነበረው ሁኔታ በመሰረቱ ያልተለመደ እና የሰውን ህይወት ወደ አልተለመደ አቅጣጫ የመራው ስለነበር ሁሉንም አሳስቦ ነበር። አሁን ግን ያን እየተለወጠ ወደ ኖርማል ህይወቱ እየገባ ነው ያለው። እንግዲህ በዚህ ሁኔታ የሚቀጥል ይመስላል ያለው ሁኔታ። ደማቋ የአውሮፓ መናኸሪያ ከተማችሁ ብራስልስ የአብዛኛው የአውሮፓ ህብረት ጽህፈት ቤቶች የሚገኙባት ከተማ ናት። የሰዎች እንቅስቃሴ የበዛ እንደሆነ መገመት ይቻላል። ለመሆኑ ነዋሪው አንዳንድ አስፈላጊ ቁሳቁሶችን የመግዛት ገበያ ለመውጣትም የተገደበበት ሁኔታ ስለነበረ የመዘጋጀት እድል ነበራችሁ? በቤት ውስጥ ያለው ህይወትስ ምን ይመስል ነበር? በእውነት ምናልባት የአለም የመገናኛ ብዙኃን እንደሚገልጹት አልነበረም። እንደ ጦር ቀጣና ሆኖ ሁሉም በየቤቱ ቁጭ ያለበት ሁኔታ አይደለም። ሰው ይወጣል። ትንንሽ ሱቆች ሁሉ ክፍቶ ነበሩ። እንግዲህ የተዘጉት ትልልቆቹ መደብሮች፣ ተቋማቱ፣ ትምህርት ቤትና ሜትሮዎች መዘጋታቸው ነው ከዛ ውጭ ግን ለምሳሌ የአውሮፓ ተቋማትም ሆኑ የመንግስት መስሪያ ቤቶች በመሰረቱ በኦፊሴል አልተዘጉም። እርግጥ በትራንስፖርቱ ምክንያት ሰዎች በቤታቸው እንዲሰሩ ይደረግ ነበር። ስለዚህ እንደው በስነ ልቦና ደረጃ ጨዋታ ሁሉ በዚሁ በስጋቱ ዙሪያ፣ በሚዲያው ዙሪያ ከሚሆን ውጪ በዕለት ተዕለት ህይወት በሚያስጨንቅ መልኩ የገበያ እጥረት በሚፈጥር መልኩ የተከሰተና ሰዎችን ለችግር የዳረገበት ሁኔታ አይደለም ያለ ምናልባት ተጋንኗል እና እዚህ ከፍተኛ ውጥረት እንዳለ ተደርጎ ነበር የሚቆጠረው፣ እንደሱ አይደለም። በእርግጥ ጥንቃቄ ለመውሰድ ሁሉም ሰዎች የዕለት ተዕለት ህይወታቸውን ለምሳሌ ቡና ቤት ገብተው መዝናናቱ ሬስቶራንቶቹ፣ ሙዚየሞቹ፣ ሲኒማዎቹ እነዚህ ሁሉ ተዘግተዋል። እነዚህ እነዚህ ዙሪያ ለውጥ ከመደረጉ ውጪ ከቤት ቤት በመሄድ ወይም ደግሞ ከጓደኛ ጋር ወጥቶ ለመግባት ወይም ትንሽ ሱቆች ጋር ሄዶ ገዝቶ የመምጣት ነገር እነዚህ እነዚህ ነገሮች ነበሩና በመሰረቱ ህይወት በጣም ተመሰቃቅሎ ነበር ማለት አይቻልም። አሉላ መልካም ስጋቱን የተመለከቱትን ሁኔታዎች እንመልከት። ቀደም ብለህ እንዳገለጽክልን በመገናኛ ብዙሀንም በስፋት እንደተነገረው የህዝብ መመላለሻዎች አገልግሎት መስጠት ጀምረዋል። ትምህርት ቤቶች ተከፍተዋል። ከሞላ ጎደል ህይወት ወደ ቀድሞ ሁኔታ ለመመለስ ተሞክሯል። ስጋቱ ግን አሁንም አለ። ጥበቃው እንደሚቀጥል ነው የተነገረው። በአንዳንዶች የጸረ ሽብር ጥናት አዋቂዎች አምስት ሺ ያህል አውሮፓውያን እነኚህን አጥፍቶ ጠፊዎች የተቀላቀሉ መሆናቸውን አምስት መቶ አስራ ስድስት የቤልጅየም ዜግነት ያላቸው እንዲሁ በሶሪያ የሚንቀሳቀሱትን እስላማዊ ቡድን አጥፍቶ ጠፊዎች መቀላቀላቸው ስጋቱን ከፍ ያደረገው ይመስላል። አንድ መቶ ሀያሉ ተመልሰዋል የሚልም ዘገባ አለና በተለይ ፓሪስ ላይ የደረሰውን ጨምሮ ለዚህ ጥቃት ስጋት ያሳደሩት የቤልጅየም ዜግነት ያላቸው በቤልጅየም የተለያዩ አካባቢዎች የሚኖሩ መሆናቸው ነውና ከዛ አንጻር ስጋቱ አሁንስ ሕዝቡ ዘንድ ምን ያህል ቀንሰዋል ባንተ ትዝብት? በእርግጥ እንዳልከው አንዱ በተለይ በመንግስት ደረጃ ጥንቃቄ እንዲደረግና በመገናኛ ብዙሀንም ብራስልስን የሽብር ስጋት እንዲጫናት የሆነበት ምክንያት ቤልጅየም ወደ ሶሪያ ከሄዱ አክራሪ ወጣቶች ብዛት በፐርሰንት ሲታይ ነው አንደኛ ነች። ቤልጂየም አስር ሚሊዮን ህዝብ ነው ያላት። ከዛ ውስጥ እንዳልከው ወደ አምስት መቶ እንዲጠጉ ይችላሉ የሚሆኑ ሰዎች ወደ ሱሪያ ሄደዋል እና በፐርሰንት ቤልጂየም አንደኛ ነው። ሁለተኛ ነገር አሁን ባለፈው እንደተገለጸው ፓሪስ ጥቃት ከፈጸሙት ውስጥ በርከት ያሉት የዚህ የብራስልስ ነዋሪዎች ናቸው። ስለዚህ በዚህ መልኩ እዚያ አካባቢ የዚህ የመዋቅር አለ የሚል ስጋት ስላለ የተወሰነ መረጃም ስለመጣ ስጋቱ ከዛ አንጻር ነው። ስለዚህ አሁንም ቢሆን ሽብር ምንጊዜም ሊከሰት እንደሚችል በእውነት በሰው አይምሮ ውስጥ አለ ምክንያቱም በተደረጉት ዘመቻዎች ሁን ባለው ሁኔታ ሽብርን ሊያስወግድ በሚችል መልኩ ስራ እየተሰራ እንዳልሆነ ወይም ደግሞ እየተደረገ ያለው የአይሲስም በለው ወይም አልካይዳ እነዚህን አሸባሪዎችን የማስወገዱ ሂደት ውጤታማ ሆኖ አስተማማኝ ሰላም ለማስፈን ያለው ተስፋ በሰው ዘንድ መቶ በመቶ አስተማማኝ አይደለም ስለዚህ ምንጊዜም ቢሆን ከሽብሩ ጋር አብሮ የመኖር ሁኔታ ያለ ይመስላል። ፍርሃት ላይ አይደለም ያለው፣ ግን ይህ ጥቃት ሊመጣ ይችላል የሚል ኤኒታይም የትም ቦታ በማንም ላይ ሊደርስ የሚችል እንደሆነ ተቆጥሮ አብሮ የመኖር ልምምድ እያደረገ ያለ ነው የሚመስለው እና ስለዚህ ስጋቱ አለ ግን ፍርሃት አለ ማለት ግን ያስቸግራል። ሰው ከፍርሃቱ ጋር ህይወቱን የመኖር ፍላጎት ነው ያለው፣ በዛ መልኩ ነው ያለው። የሽብር ስጋትን መለማመድ ብልሃል። ምናልባትም አዲሱ የኑሮ ዘይቤ ወደዚያ የሚያመራ ይመስላል። ዩናይት ስቴትስን ጨምሮ በየአካባቢው ጥበቃ የሚያስፈልግባቸውን ሁኔታዎች የማጠናከሩ በዓላት ሰሞን ነው፣ ጥንቃቄ ማድረጉ እንደቀጠለ ነው። አቶ ገበያው ንጉሴ በብራስልስ የጀርመን ራዲዮ ዘጋቢ። ከተሞቻችሁ ያለህበት አካባቢ የሚለዋወጡ ሁኔታዎችን በተመለከተ መልሰን እንደምናገኝህና ህዝብትህን እንደምታካፍለን ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ስጥልኝ። እኔ አመሰግናለሁ አሉላ፣ እግዜር ስጥልኝ። አድማጮች፣ ዝግጅታችን ይቀጥላል። ወይ ይህኛውም ቅድም ካለው ሀሳብ ጋር ቅርብ ያደርገናል። በብራስልስ ቤልጅየም ሁኔታው ምን ይመስል እንደነበረ ባነጋገርንበት ቀደም ብላችሁ በሰማችሁት ፕሮግራም እንቀጥልና በሴቶችና ቤተሰብ ፕሮግራም ቦታ ዛሬ ደግሞ በፓሪስ ነዋሪ የሆኑ ሁለት ኢትዮጵያውያን ስለ ሰሞኑ አከራረህም ያወጉናል። አዛውንቱና ወጣቷ ፓሪስ ውስጥ ምግብ ቤት አሏቸው። ስለ ደረሰው የሽብር ጥቃት በአገሪቱና በህዝቡ እንዲሁም በመጤው ማህበረሰብ ላይ ስላስከትለውና ና ስለሚያስከትለው አንድምታ ጭምር ያወሳሉ። ቆንጂታዬና ሄኖክ ሰማእግዜር ቆይታ አድርገዋል። አይ ያንዬ፣ እንደምን ነሽ? እንዴት ነው ትጋሽ ተፈራ? ሰላም ነው። ደህና ነኝ። እንደምን አለሽ? ደህና ነሽ? አለሁኝ። እግዚአብሔር ይባረክ። ስራ እንዴት ነው? ጥሩ ነው። ሰላም ምን ማይልም። ቀስ ቀስ እያለ እንግዲህ። አዎ ቀስ ቀስ እያለ ተፍ ተፍ እያልን ነው በእውነት አዎ። ደንበኞቻችን ደህና እየመጡ ነው። ደንግጠው ጠፍተው ነበር ትንሽ። አዎ ትንሽ ኖርማል ነው። ደንገጥ ማለት አይቀርም እንኳን ያን ሁሉ ስንት ወጣቶች አልቀውብን እና ብርዱም ራሱ አንዳንድ ጊዜ የመጀመሪያ ጊዜ እኮ ይደነግጣሉ። በብርዱም ቢሆን ነ ወይ ስፈራችሁ እናንተ እንዴት ነው? ደህና ነው አደለ? ደህና ነው፣ ሰላም ነው እንግዲህ ከሱ ጋር መኖር ነው ነው ብዬ ማስበው እኔ ግድ ነው። አዎ፣ ታዲያ ስልም ተፈርቶ ሳይቶኙ አይታደርም የሚባል የለ። አዎ፣ ስለዚህ ትክክል ነው። እሺ፣ ሁለቱ የዛሬ ምሽት እንግዶቻችን ለምን ራሳቸውን ሁለቱም አያስተዋውቁንም? ፓሪስ ምን ያህል ጊዜ እንደኖራችሁ ሙሉ ስማችሁን ግለጹልን ሁለታችሁንም። እና የቅድሚያው ለሴት ነው እዚህ ዝግጅት ላይ የሚሰጠው። ስለዚህ ሀና ጀምር እና የምግብ ቤታችሁን በእድሜ አልነበረም? እንዴት ድሮ በእድሜ ነው እንደኔ ሆነ ለሴቶች ሆኖ አለ እኔ ሴትም ሆኜ በእድሜ ነው የሚሄደ ለሴቶች ነው ተቀየረ። ሀናም እንደሱ ይመስለኛል። ስለዚህ እርስዎም ከተስማሙበት ሀና ተቀጥል እንግዲህ ነው። አይ ነኝ አና ምን ይመስልሻል? ለጋሽ ተፈራ ቅድሚያ ቅድሚ ያሰጣለሁበውነበጭራሽቅድሚያ ነው ምሰጠው። ጭራሽ እንዲያው ሴት ብቻ መሆን ሳይሆን እንደውም እኔ ስደውልላቸው እሳቸው ሌላ ደግሞ ከኛ የቀደመ ቦታ ያላት ወጣት አለች ወደ እሷ ደውዪ ብለውኝ ነው። ስለዚህ አንቺ ጀምሪ እንግዲህ እሳቸውም ፈቅደዋል ይሁን እሺ እሺ። አመሰግናለሁ። ሀና ውብሸት እባላለሁኝ በሬስቶራንት እንጦጦ እኔ አይደለሁም። በእርግጥ ለመጀመሪያ ጊዜ እንትን ያደረግኩት ቢሆንም እኔ ከያዝኩት ስምንት አመት ይሆነኛል። እዛ ነው እየሰራሁኝ ያለሁት። ፓሪስ ኦልሞስት ወደ አስራ ዘጠኝ አመት እየሆነኝ ነው አሁን። ፓሪዚየን ነሽ ማለት ነው። ፓሪዚያን ነኝ። ወደዚያ ወደ ፓሪዚያን አደላል። እርሶስ አቶ ተፈራ? እኔ ስሜ ተፈራ ካሳ ይባላል እዚህ የመጣሁት አስራ ዘጠኝ ዘጠና ህዳር ላይ ነው አሁን ሀያ አምስት አመት ሆኖኛል የምግብ ቤት ውስጥ ምግብ ቤቴ ሬስቶራንት ኢትዮጵያ ይባላል አሁን እሱም ሀያ አመቱ ዛሬ ውኑ ነው ዛሬ ቀን ሀያ አምስት መልካም ሀያ አመቱ መልካም የሀያ አመት ልደት ታንክ ዩ የንግድ ስራ እንደ ልጅም ነው እና እሁድ ትንሽ በአል ምናምን ይኖረናል ጥሩ ነው ብንገኝ ደስ ባለን ነበር ምን ዋጋ አለው? ራቃችሁ እኮ ለነገሩ። አሁን ይቻላል እኮ አሁን በቴክኖሎጂ ጽር አድርገን እነዚህ ልናስገባችሁ እንችላለን እኮ። ምን ይታወቃል እንግዲህ። ዛሬ ሁለታችሁንም ለዚህ ውይይት የጋበዝ ናችሁ። በቅርቡ በፓሪስ ከተማ በአሸባሪዎች የደረሰው ጥቃት ከአንድ መቶ ሰላሳ ሰዎች የሚሆኑ ናቸው የሞቱት፣ በርካታዎች ቆስለዋል። ከምንም በላይ ደግሞ ፈረንሳውያን ፓሪዚያኖች እናንተ እንደምትሉት ኑሯችንን አናስተጓጉልም የሽብር ጥቃት እኛን በፍጹም አያንበረክከንም እያሉ ነው። እንዲያው እስኪ በኢትዮጵያ ማህበረሰቡ በእናንተ ደግሞ የንግድ ተቋም ስላላችሁ ያሳደረውን ስሜትና ጫና እስኪ በመግለጽ ጀምሩልን። በእኔ በኩል እንግዲህ እያየሁት ያለሁት ምንድን ነው፣ ሀዘኑ በጣም ከባድና የጠለቀ ሀዘን ነው የተሰማው ኢን ፋክት፣ የዓለም ሕዝብ ማዝኖበታል። እነዚህ ወጣቶች ፕሮፌሽናሎች ናቸው። እርግጠኛ ነኝ ሲሰሩ ሳምንቱን ሲሰሩ ሰንብተው እንግዲህ አርብ፣ ወጣቶች ናቸው፣ አርብ ለመዝናናት ነው የወጡት እና በወጡበት ሲቀሩ ሕዝቡ ሁሉ በጣም ነው ያዘነው። ቁጭት ግን ያለው ይመስላል። እንዳላችሁት እንደሰማችሁትም ሕዝቡ ቁጭት አለው። አይንበረከክም። የኑሮ መኖር ነው አብሮ መኖር ነው። ከዛም ጋር ቢሆን ይቻላል ነው ከደረሰው ነገር ጋር። አዎ ከደረሰው ጋር፣ ሊደርስም ከሚችለው ጋር አብሮ መኖር ነው። እና በደረሰው በሀዘኑም አይመረከክም ሊመጣም በሚችል ነገር አይመስለኝም፣ የሚመረከክ አይመስለኝም። አዎ በእርግጥ ጋሽ ተፈራ እንዳሉት በጣም የሚያሳዝን ከባድ የሆነ ሀዘን ነው በሁላችንም ውስጥ ያለፈው። ሊዝናም የሚወጡ ወጣቶች ሊሰሩ ያሉ በስራ ላይ ያሉ እዛ አካባቢ የነበሩ ሬስቶራንት ውስጥ ያሉ ሰዎች ነበር አልፈዋል። እዛ አካባቢ ደግሞ ቤታቸው የነበረ በወጡበት እንደዙ ነው የቀሩት። ለማንም ሰው የማን ጠላት ይሁን ምን ይሁን ለሰው ልጅ ሁሉ ብቻ የማንመኘው አይነት ሀዘን ነበርና ግን ህይወት ይቀጥላል። ህይወት ይቀጥላል። ያው ሰው ህይወቱን ቀጠለ። ግን ምንድን ነው ያመጣው ጫና ለሚለው ከዛ በኋላ ለምሳሌ በዚህ ከተማ ውስጥ በሬስቶራንቶች ላይ፣ በሆቴለሪዎች ላይ በትልልቅ ኤጀንሲዎች ለምሳሌ እንደ ኤርፖርት እንደዚህ እንደዚህ አይነት አካባቢዎች ላይ ኃይለኛ የኢኮኖሚ ውድቀት አምጥቷል። በእኛ እንኳን በትንሹ ቢታይ በጣም ነው የቀነሰው። በህዝቡ ላይ ግን ቁጭትን አምጥቷል። ይሄ ይሄ ነገር ምንም ነገር አያቆመንም አይነት ነገር ሰላማዊው ህዝብ ነው እና የተጎዳው ምንም ውስጥ እንትን ያላለን ብወጥ የቀረ ወጣት ህጻናት ልጆች ከአስራ ስምንት እስከ ሀያ አምስት ውስጥ ያሉ ልጆች ናቸው በብዛት ሱ በጣም ከባድ እንትን አምጥቷልና ይሄ ነው የነበረው አዲሱ ስርጭታችን የተገባደደ ነው የመስንበት ሰላምታችንን ከማቅረባችን በፊት ታዲያ ነገ ትልቅ ቀን ነው እናስታውስላ ነገ አዎ ታንክስጊቪንግ የሚሉታል የምስጋና ቀን በመላ ዩናይትድ ስቴትስ ትልቅ በዓል ነው በዚህ በዓል ይገርመሃል ልብ ብዬ እንዳየሁት ሰበለበን የመሰሉት አንዳንዶቹ ጋንኳ ይዘጋል በጣም በከፍተኛ ደረጃ ይከ የቤተሰብ በዓል ነው። ኢትዮጵያ ውስጥ ሃይማኖቱን ለሚከተሉ ለሚያከብሩ ሰዎች ትንሣኤን የመምሰል ዝንባለ ያለው ምናልባት ከዚህ ከሚወርሱ እንዴት ነው? በጣም የሚወደው መሆኑን ከተናገርኩ አዲሱ አከባበሩን ትንሽ ይጠቁም ይሆናል። ሰዓት ስለሌለ እንጂ ሌላ ቀን በመጽሔት ላይ ልንጨዋወት እንችላለን። መልካም እኔ እንዴት እንደማቀርብ ነግርህ በቅናት ትን ስለምት ሁለቱንም ማውራት አለለ። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ19 በ22ና በ5 ባንድ እንዲሁም በአጭር ሞገድ እንዲሁም በናይል ሳት በየቀኑ እስከ አራት ሰዓት የሚያሰማውን የአማርኛ ዝግጅት ሊያበቃ ያስተናገዱ ናቸው አዲሱ አበበና አሉላ ከበደንን። የትግርኛው ስርጭት አሁን ይቀጥላል። ነገ በልዩ ዝግጅታችን እንገናኝ። መልካም በእኛ በኩል ሰላም፣ ሰላም። መልካም ነው የምታከብሩ